ከፍተኛ ፍክክርና እልህ አስጨራሽ ትንቅንቅ የተካሄደበት የአሜሪካ ፕሬዝዳንታዊ ምርጫ ተጠናቆ የሪፐብሊካኑ ፕሬዝዳንታዊ እጩ ዶናልድ ትራምፕ 47ኛው የዩናይትድ ስቴትስ ፕሬዝዳንት እንደሚሆኑ አረጋግጠዋል። ይህን ተከትሎ ከተለያዩ የዓለም መሪዎች የእንኳን ደርሳሎት መልእክት እየደረሳቸው ሲሆን ድምፃቸውን የሰጡ አሜሪካውያንም ውጤቱን ተከትሎ ፕሬዝዳንቱ ሊያከናውኗቸው ቃል በገቧቸው እቅዶች ዙሪያ አስተያየታቸውን እየሰጡ ነው። ሰላም ጤና ይስጥልኝ። እንደምናመሻችሁ የተከበራችሁ አድማጮችና ተመልካቾቻችን ሳምንታዊ የጋቢና መሰናዷችን ጀመረ። በምሽቱ የዩናይትድ ስቴትስ ምርጫን በሚመለከተው ልዩ ዝግጅታችን ወጣቶች ዶናልድ ትራምፕ በስልጣን የሚቆዩበትን ቀጣዩን አራት ዓመታት እንዴት ይመለከቷቸዋል የሚለውን እንቃኛለን። ፕሮግራሙን በመምራት አብሬያቸው የማመሸው ስመኝሽ የቆየ ነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። በዘንድሮ የአሜሪካ ምርጫ ከተሳተፉ እድሜያቸው ከ18 እስከ 27 የሚገኙ ወጣቶች መካከል አብዛኞቹ ድምፃቸውን ለዶናልድ ትራምፕ መስጠታቸውን መረጃዎች ያመለክታሉ። ባለፈው ሳምንት ምርጫውን አስመልክተን አነጋግረናቸው ከነበሩት በዚህ የእድሜ ክልል ከሚገኙ ወጣት መራጮች አንዷ የሆነችው ያኤል ቢሻውን ኤደን ገረመው በድጋሚ አግኝታት የምርጫው በኋላ ስላለው ስሜቷ ጠይቃታለች። ምላሿን ተከታትለን እንመለሳለን። ያኤል ቢሻው ባላለሁ በአሁኑ ሰዓት በሜሪላንድ ዩኒቨርሲቲ የፖለቲካ ትንታኔ የማስተርስ ተማሪ ነኝ። የምኖረው ሲልቨር ስፕሪንግ ሜሪላንድ ውስጥ ነው። አመሰግናለሁ። ያኤል እንግዲህ ባለፈው ሳምንት ምርጫ ከመምረጣችሁ በፊት ተገናኝተን አውርተን ነበረ ስለ ምርጫው ስለነበራችሁ ስሜት። አሁን ደግሞ ከምርጫው በኋላ ስላለሽ ስሜት እና አስተያየት ለመጠየቅ ነው የተገናኘ ነው እና የምርጫውን ውጤት እንዴት አገኘሹ? የሆነውን ጠብቄው ነበር መሰለኝ ብዙም አልተደናገጥኩም። በሜሪላንድ የሚኖሩ ሰዎች በተለይ ዲሲ፣ ሜሪላንድና ቨርጂኒያ አካባቢዎች ሁሌም ሰማያዊ ዴሞክራት ደጋፊ አካባቢ ናቸው ብዬ አስባለሁ። ስለዚህ ብዙዎቻችን ካማላ እንደምታሸንፍ ባይሆንም እንኳን ልዩነታቸው ቅርብ እንደሚሆን ተንብየናል። ሆኖም በምርጫው ምሽት ካማላ እንዳላሸነፈችም ሆነ እንደተጠበቀው የምርጫ ውጤቷ የተቀራረበ አለመሆኑን አይተናል። እናም ያ ሁኔታ ትንሽ አስደንጋጭ ነበር። በተለይ የሕግ መወሰኛ ምክር ቤቱን አብላጫ ስንመለከት ይህን እንረዳለን። እነዚህ ነገሮች በዋናነት ቀይ ይሆናሉ ተብሎ ማን ይገምታል? ይህ እንግዲህ እንደሚመስለኝ ወደፊት በትውልዶች መጠናት ያለበት በጣም አጓጊ ጉዳይ ነው። ከምርጫውስ በኋላ እስቲ ያለሽን ተስፋ እንዲሁም ደግሞ ስጋትም ካለሽ ስጋትሽን ደግሞ ጨምረሽ ብታጋሪኝ። እኔ እንደማስበው ከባለፈው የትራምፕ የፕሬዚዳንትነት ወቅት በመነሳት ሀገሪቱ በከፍተኛ ሁኔታ ተከፋፍላ ነበር። ስለዚህ በዚህኛው ፕሬዚዳንትነት ዘመናቸው ተስፋ የማደርገው ነገር በሰዎች መካከል ያለው መለያየት ያን ያክል ጠንካራ እንዳይሆንና ሰዎች በእውነቱ አንድ ላይ ሆነው የተቻላቸውን ማድረግ እንዲችሉ ነው። አሁን ከፋፋይ ፖሊሲዎች ፊት ለፊት ቀርበዋል። ብዙ ሰዎች ስለ ጽንስ ማቋረጥ መብትና ስለ ትምህርት መብቶች ይጨነቃሉ። ስለዚህ ሰዎች በሚኖሩባቸው ግዛቶች ውስጥ መምረጥ ብቻ ሳይሆን የማይፈልጓቸውን ሀሳቦችን መቃወም ይኖርባቸዋል። በአሜሪካ ፖለቲካ ውስጥ የበለጠ ተሳታፊም መሆን ይኖርባቸዋል። ለአሜሪካ ሕዝብ ተስፋ የማደርገው ይህንን ነው። በዛ መስመር ላይ ባሉ አንዳንድ ፍርሃቶች የተነሳ የበለጠ እንዳይከፋፈል እሰጋለሁ። ከምርጫው በኋላ እንኳን ሰዎች እርስ በርሳቸው እንዴት ምላሽ እንደሚሰጣጡና ብዙ ክፍፍል መኖሩን አይተናል። ሰዎች በአሁኑ ሰዓት በኢንተርኔት ላይ የሚነጋገሩበት መንገድ በጣም አስፈሪ ነው። እናም አንድነትና ጥንካሬ ኖሮን እንደምንረዳዳና እንደማንከፋፈል ተስፋ አድርጋለሁ። የፖለቲካ ሳይንስ ተማሪ እንደመሆን ወጣቶች በዚህ ወቅት ምን አይነት የፖለቲካ ተሳትፎ ማድረግ ይችላሉ? በዚህ ምርጫ አንድ በጣም የሚገርመው ነገር ጄንዚ የተሰኙት እድሜያቸው 18 እስከ 27 የሚገኙ መራጮች ጉዳይ ብዙ መነሳቱ ነው። ወሬዎቹም ጄንዚዎች በትክክል ትራምፕን መምረጣቸውን ነው። ስለዚህ እንዴት በተለይ ጄንዚ ወንዶች ትራምፕን መረጡ? ይህን መረዳት የሚያስፈልግ ይመስለኛል። ጄንዚ መራጮች ለትራምፕ ወይም ለሶስተኛ ወገን ድምፅ ለመስጠት የወሰኑት ወይም ጨርሶ ላለመምረጥ የወሰኑት ለምንድን ነው የሚለውን ማየትና መነጋገር አስፈላጊ ነው። ቀደም ብዬ እንዳልኩት ግልጽ ውይይት በጣም አስፈላጊ ነው፣ ግን በጣም ከባድ ሊሆን እንደሚችልም ተረድቻለሁ። አሁንም ቢሆን ስለ ሁኔታው እርስ በርስ መነጋገር ብቻ ሳይሆን በፖለቲካ ውስጥ የበለጠ ለመሳተፍ እድሉ አለ ብዬ አስባለሁ። ከዚህ ምርጫ በኋላ የተለያዩ ፖሊሲዎች አደጋ ላይ ሊወድቁ ይችላሉ። እናም ፕሬዝዳንቱንም ሆነ ፓርቲያቸውን መቃወም ሳይሆን ከእኛ ጋር የማይስማሙ ፖሊሲዎችን ነው መቃወም ያለብን። ወይም የማንስማማባቸውን ፖሊሶች መደገፍና ማህበረሰብን አጠናክሮ መገንባት አስፈላጊ ነው ብዬ አስባለሁ። ንዩ የኤል ቢሻው፣ ከአሜሪካ ድምጽ ጋር ለነበረች ቆይታ እጅግ አመሰግናለሁ። እኔም በጣም አመሰግናለሁ። አስተያየቷን ያጋራችንን ወጣት የኤል ቢሻውን እናመሰግናለን። በዓለም ዙሪያ ከፍተኛ ትኩረትን ስቦ የከረመው የአሜሪካ ምርጫ ውጤት የሀገር ውስጥ ፖለቲካና ዓለም አቀፍ ጉዳዮች ላይ ምን አንድምታ ይኖረዋል ስል የዲሞክራትና የሪፐብሊካን ደጋፊ የሆኑ የፖለቲካ ምሁራንንም አነጋግሬዋለሁ። ቀጣይ ውስ ነው። የሪፐብሊካኑ ፕሬዝዳንታዊ እጩና የቀድሞ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በዘንድሮ የአሜሪካ ምርጫ ከፍተኛ ፉክክር ከተደረገባቸውና አጠቃላይ ውጤቱን ሊወስኑ እንደሚችሉ ይጠበቁ ከነበሩ ሰባት ግዛቶች ውስጥ ሰሜን ካሮላይናን፣ ጆርጂያንና ፔንስልቬኒያን ድል ማድረጋቸው የተረጋገጠው ድምጽ መሰጠት ካቆመ በኋላ ባሉት ጥቂት ሰዓታት ውስጥ ነው። በእነዚህና በሌሎች ግዛቶች ውጤት የበላይነት ይዘው ሲመሩ ያመሹት ትራምፕ በአሶሺኤትድ ፕሬስ ትንበያ መሰረት በአጠቃላይ ማግኘት ከሚጠበቅባቸው 270 በላይ የ277 መራጮችን ድምፅ በማግኘት በሰፊ ልዩነት ነው ተፎካካሪያቸውን የዲሞክራት ፕሬዚዳንት እጩ ና ምክትል ፕሬዝዳንት ካማላ ሀሪስን ያሸነፉት። ይህ ውጤት በደጋፊዎቻቸው ዘንድ የሚጠበቅ የነበረ ቢሆንም ለሀሪስ ደጋፊዎች ግን አስደንጋጭ ነበር። ዩናይትድ ስቴትስ በሚገኘው የሞርጋን ስቴት ዩኒቨርሲቲ የፖለቲካ ሳይንስ መምህር የሆኑት ፕሮፌሰር ጌታቸው መታፈሪያ ዶናልድ ትራምፕ ያልተጠበቀ ሲሉ የገለጹትን ድል እንዴት ሊያገኙ እንደቻሉ ያስረዳሉ። ሃሪስ ካምላ ሃሪስ ትትልቆቹ ነገሮች ነበረ የምትናገረው። ህዝቡ ግን በብዛት ሰራተኛው ክፍል፣ ለምሳሌ ስፓኒሾቹ እየሰደባቸውም ለሱ መረጡት። ወደ አርባ አምስት ፐርሰንት ለሱ መረጡት። ምክንያቱም የነሱ ዋናው አላማ የዚህ የውጭ ሀገር ፖሊሲ ትልቅ ነገሮችን ሳይሆን የእለት ዕለት የዳቦ ጥያቄ ነው። አሁን በግሮሰሪስ ሱቅ ሲካሄድ ዳቦ ዋጋ ንሯል። የቤት ኪራይ ዋጋ ኑሯል። ያውም አይገኝም፣ ቤቶች አይገኙም። እና ያ ነው እንግዲህ የቀን የቀን ተቀን ኑሮው ብዛት ላይ ስለሚያተኩሩ ያንን ነው የሚያዩት። ያንን ነው እንግዲህ አሁን እሱ ብዙዎቹ ሰዎች እንዲመርጡ በተለይ ሰራተኛው ክፍል እንዲመርጠው ያደረገው የትራምፕ ማሸነፍ። የሪፐብሊካን ፓርቲ ደጋፊና የዓለም አቀፍ ግንኙነትና የፖለቲካ ሳይንስ ምሩቅ ለሆነችው ቤቲ ታፈሰ ግን የሚያስገርም አልነበረም። ለዚህ ድል ያበቋቸው ደግሞ ታማኝ ደጋፊዎቻቸውና ደካማ የነበረው የባይደንና የሀሪስ አስተዳደር ነው ትላለች ውስጥ ያለ በጣም እሱን የሚከተሉ ሰዎች እና ወደ ሌላ ሪፐብሊካን ፓርቲው እንግዲህ ወደ ሁለት ተከፍሏል። የዶናልድ ትራምፕ ሪፐብሊካን ፓርቲ በጣም ከድሮ ከጥንታዊ ሪፐብሊካን ፓርቲ የተለየ ነው እና በዛ በኩል የሚገርም ነበረ። አዲስ አይነት አስተያየት፣ አዲስ አይነት አነጋገር፣ ስርአቱ ራሱ በፖለቲካል ስርአቱ ራሱ በጣም የተለየ እና አዲስ ስለነበር የሚገርም ነበረ። ከዛም አልፎ ግን የጆ ባይደን ፕሬዚደንሲ በጣም ደካማና በህዝቡ በጣም ያልተደገፈ የሆነው ምክንያት ኢኮኖሚ በጣም ተጎድቶ ነበር። እዚህ ሀገር ዓለም ዙሪያ ደግሞ አሜሪካ የገባችበት በውጭ ጉዳይ ድርጊቶች እንዳለ በጣም ተቃውሞ የበዛበት እንደሆነ ስ ሁሉም ሰው ያውቃል። ይህንን በእስራኤል እና በፓለስታይን ወይም የጋዛ ያለው ጦርነት አፍሪካ ሀገሮች እንዳለ በብዙ ጉዳይ ላይ እየተወቀሱ በነበረበት ሚድል ኢስት ላይ የተፈጸመው ራሻ እና ዩክሬን ይሄ ሁሉ ነገር አንፖፕለር አድርጎታል። ጆ ባይደንን ማለት ነው። ትራምፕ በምርጫ ቅስቀሳቸው ወቅት ቢመረጡ በኢኮኖሚ፣ በትምህርት፣ በስደትና አለም አቀፍ ግንኙነቶች ዙሪያ በርካታ ለውጦችን እንደሚያመጡ ቃል ገብተዋል። የእነዚህ ለውጦች ተፈጻሚነትና ሊኖራቸው የሚችለው ተጽዕኖም በርካታ ክርክሮች አስነስተዋል። ፕሮፌሰር ጌታቸው እነዚህ ለውጦች የሲቪሎችን መብት እንደሚያፍኑና ፕሬዚዳንታዊ ስልጣንን እንደሚያሰፉ በመግለጽ ስጋታቸውን ያጋራሉ። በመጨም መጀመሪያው ቀን መስሪያ ቤት እንደገባው ዋይት ሀውስ እንደገባው እነዚህ የሚጠለኙ ጠላቶችን፣ ጋዜጠኞቹን፣ ተቃዋሚዎቹን እነሱ ላይ ነው ማሳስራቸው ይል ነበረ። በዛ ላይ ደግሞ ይሄ ፕሮጀክት ሀያ አምስት የሚባል እኔ የለውበትም ይላል፣ ግን የእሱ ሰዎች ናቸው የጻፉት። ለምሳሌ አንዳንድ አስጊ ነገሮች፣ ትምህርት ሚኒስቴርን እዘጋለሁ ይላል። በውጭ ጉዳይ እንደዚሁ ደግሞ አስፈሪ ነገሮች ይሰራለው ይላል እና ያንን የተናገረውን አስፈሪ የሆኑትን ስራ ላይ የሚያውል ጠላቶቹን እያባረረ ምትን የሚያሳስር ያ ያ ነገር ይኖራል ብዬ አምናለሁ። በዛ ላይ ደግሞ እፎይታም ያገኛል፣ ምክንያቱም በወንጀል የሚፈለግ ሰው ነው። ይህ ሰውዬ ከዋይት ሀውስ ከገባ በኋላ ያ ሁሉ አለቀለት። በወንጀል አይፈለግም። በዚህ ዙሪያ የተለየ አመለካከት ያላት ቤቲ በተለይ በትምህርትና ጾታዊ ትምህርትን በተመለከተ የባይደን አስተዳደር የማህበረሰቡን አብሮነት የሸረሸሩ ፖሊሲዎች ያለቻቸውን ትራምፕ እንደሚቀለብሱ ትጠብቃለች። ነገር ግን ሌላም ተስፋ የምታደርገው ነገር አላት። ተስፋዬ ልንገርሽ የማልፈልገውም ነገሮች ደግሞ አሉ። አንድ ነገር አሁን ዶናልድ ትራምፕን ወይም ሪፐብሊካኖቹን በጠቅላላ ሰፖርት የተደረጉት ምክንያት ኦልሬዲ ተናግሬያለሁ ግን እቺን ሀገር እና የሕዝቡን መከፋፈል በስድብ ወይም በዚህ ሳይድ ያሉትን አሜሪካኖች እንደዚህ አልደግፍም አይነት እንደዚህ አይነት ላይክ የመግፋት አይነት ንግግር በካምፔን ውስጥ አይተናል። በሁለቱም ሳይድ ይሄን ነገር ቢቆምና አገሪቷን አንድ ለማድረግ እና ሰውን ለማስማማት በሞር ፖዚቲቭ የሆነ ዩናይት የሚያደርግ እንትን መልእክቶች ቢጀምር ለሀገሪቷም ለውጭም ለሁሉም ነገር የሚጠቅም ይመስለኛል። ትራምፕ በመጪው ጥር ወር ላይ ቃለ መሐላ ፈጽመው ስልጣን ሲረከቡ አስቸጋሪና ፈታኝ ሁኔታዎችም ሊገጥሟቸው እንደሚችሉ ምሁራኑ ይስማሙበታል። ከነዚህ አንዱ የውጭ ጉዳዮችን የተመለከቱ ችግሮች ሲሆኑ በተለይ በዩክሬንና ሩሲያ እንዲሁም በመካከለኛው ምስራቅ የሚካሄዱ ጦርነቶች አጀንዳ እንደሚሆኑ ይጠብቃሉ። በጣም አክራሪ የሆነ አቅጣጫ ነው የሚከተለው። ለምሳሌ ፑቲን ይደግፋል። ፑቲን የዩክሬን መውረር ይደግፋል። እንዲያውም ባይደን አላስፈላጊ የሆነ ገንዘብ ለዩክሬን እየሰጠ ነው፣ ያ መሆን የለበትም ይላል። ሁለተኛው ደግሞ በእስራኤልና በሐማስ በህዝቡላ መካከል ያለውን ጦርነት መጀመሪያ ላይ አሁን ይመስለኛል ፕሬዚደንት ፕራይም ሚኒስትር ነታንያሁ ነው እንኳን ደስ ያለ ያለው፣ ምክንያቱም ነታንያሁ ይደግፋል ስለዚህ መካከለኛው ምስራቅ ውስጥ በጣም በጣም የሰብአዊ መብቶች መጣስን እነዚህ እነዚህ ሁሉ የሚያደርጉ አምባገነኖችን አይዟቸው የሚል ነው። ብዙ ነገር ስጋትም አለ። አውሮፓን ስጋት አላቸው። ምክንያቱም ባለፈው ጊዜ ከኔቶ አወጣት አሜሪካንን አሁኑ ያወጣታል። ብዙ ብዙ ነገሮችን የሚያደርግ ይመስለኛል በእስራኤልና በተለይ በእስራኤል እና ሚድልስት ውስጥ ያለው ጉዳይ ላይ ከኢራን ጋር ያለውትን አሁን ባለበት ጊዜ የመን በኩል ያለለ ብዙ ጉዳዮች እንግዲህ እሳት እያያዙ ነው። እዚህ ምዛም እና አንፎርችነትሊ እንግዲህ የሚገባበት ሲቹዌሽን ከባድ ነው። ስለዚህ በጣም በደሊኬት መንገድ ማለት በቀስታና በጣም በመጠንቀቅ በመጠንቀቅ ነው ይሄ ነገሮች አንድል መደረግ ያለባቸው በዚህ ጊዜ እና የእሱ ከሱ ኋላ ያሉት ሰዎች ብቻ ሳይሆኑ ማለት ሪፐብሊካኖቹ እሱን የሚደግፉትም እሱ ካቢኔ ውስጥ ነው ያዘጋጃቸው ሰዎች ሳይሆኑ ዴሞክራቶቹ ኮንግረስ ውስጥ ያሉት ከዚህ ሰው የቂም ከመያያዝ ይልቅ አብረው ካልሰሩ ለስራ ሁሉ ከባድ ነው የሚሆነው። ትራምፕ ረቡዕ ማለዳ ላይ ፍሎሪዳ ውስጥ ለደጋፊዎቻቸው ባደረጉት ንግግር ድንበሮችንና ሌሎች ጉዳዮችንም እንደሚያስተካክሉ ቃል ገብተዋል። ጠንካራ አስተማማኝና የበለጸገች አሜሪካን ለሕዝብ ለማቅረብ እንደሚሰሩም አመልክተዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። አርባ ሰባተኛው የአሜሪካ ፕሬዚዳንት ሆነው የተመረጡት ትራምፕ በምርጫ ዘመቻቸው ወቅት በህገወጥ መንገድ ወደ አሜሪካ የገቡትንና የሚገቡትን በሚመለከት ተናግረዋል። ይህ ፖሊሲያቸው ግን አፍሪካዊ ወጣቶች ላይ ከፍተኛ ተጽዕኖ እንደሚኖረው የአፍሪካ አሜሪካ ኢንስቲትዩት ፕሬዚዳንት የሆኑት ዶክተር ታዲዮስ በላይ ይናገራሉ። ዶክተር ታዲዮስ የምሽቱ የጋቢና እንግዳችን ናቸው። አስማማዋየ ነው ትራምፕ በስደተኞች በኢኮኖሚና ሌሎች ጉዳዮች ላይ በሚኖራቸው ፖሊሲዎች በወጣቶች ላይ ስለሚያደርሱት ተጽዕኖ አነጋግሯቸዋል። የተደበላለቀ ስሜት ነው የተሰማኝ አንደኛ ያሳለፍናቸው ያለፉት ሶስት ዓመት ተኩል ወይም አራት ዓመት አራት ዓመታት ትንሽ አስቸጋሪዎች ነበሩ። እዚህ ሀገር ውስጥም ከሀገር ውጭም ባለ ሁኔታ ፈታኝ ጊዜዎች ነበሩ፣ እንደ ሀገርም ው ከዚያ ባሻገር ደግሞ ተስፋ ደግሞ ነው ብለን የምናስበው። ምናልባት አሁን የሚመጣው የትራምፕ አድሚኒስትሬሽን እነዚህ አስቸጋሪ ጊዜያቶችን የምናልፍበት ምናልባት የተሻለ ፖሊሲ በኢኮኖሚ አካባቢ በኢኮኖሚ ዙሪያ በፎሪን ፖሊሲ አካባቢ የተለየ ነገር ይመጣል የሚል ተስፋ አይነት ነገር ነው። የተደላለቀ ነው ኔ ስሜት። ፕሬዚዳንት ትራምፕ በምርጫ ቅስቀሳቸው ወቅት ትኩረት ከሰጧቸው ጉዳዮች መካከል አንዱ የስደተኞች ፖሊሲን የተመለከተ ነው። ይህ ጉዳይ 47ተኛው የአሜሪካ ፕሬዚዳንት ሆኖ ከተመረጡ በኋላም ትኩረት የተሰጠ ሆኖ ቀጥሏል። ፕሬዚዳንት ትራምፕ ምርጫውን ማሸነፋቸውን በገለጹበት ንግግራቸውም የድንበር ደህንነት ጉዳይ ቅድሚያ የሚሰጡት መሆኑን አረጋግጠዋል። ድንበሩን መዝጋት አለብን። ሰዎች ወደ ሀገራችን እንዲገቡ እንፈቅዳለን። ሰዎች ተመልሰው ወደ ሀገራችን እንዲመጡም እንፈልጋለን። ነገር ግን ተመልሰው ሲመጡ የሚገቡት በህጋዊ መንገድ መሆን አለበት። የዩኤስ አፍሪካ ኢንስቲትዩት ፕሬዚዳንት የሆኑት ዶክተር ታዲዮስ በላይ በበኩላቸው ይህ ፖሊሲ አፍሪካዊ ወጣቶች ላይ ከፍተኛ ተጽዕኖ እንደሚኖረው ይናገራሉ። ስደተኝነትን በሚመለከት ወይም ደግሞ የስደተኝነት ፖሊሲን በሚመለከት የሚመጣው አድሚኒስትሬሽን እጅግ በጣም የከፋ ነገር ይዞ እንደሚመጣ ከአሁኑ በግልጽ ተነግሮናል። በተለያዩ የካምፔን ካምፔን ሲደረግ የፕሬዚደንት ትራምፕም የእሳቸውም ደጋፊዎች በተለያየ መልኩ አመጣጣቸው እጅግ በጣም የሚያስፈራ የሚመስል ነገር ነው። ይሄን ደግሞ ከንግግራቸው ብቻም ሳይሆን በፕሬዚደንትነት ዘመናቸው ያየነው ጉዳይ ነው። ይህን እንግዲህ እንዳልኩ ከፖሊሲ አንጻር መገምገም ይቻላል። ለምሳሌ ያህል የተለያዩ የኛን ማህበረሰብ የኢትዮጵያኖችንም ኤርትራውያኖችንም የተቀረኑም የአፍሪካን ስደተኞች በተለይ ደግሞ ወጣት እንግዲህ ያው እየተሰደደ የሚመጣ ወደዚህ ሀገር አብዛኛው ከሰባ ከሰማኒያ ፐርሰንት በላይ ያለው ወጣት የሆነ የስራ በስራ እድሜ ላይ ያለ ወጣት ነው ወደዚህ ሀገር እየተሰደደ የመጣው እና በከፍተኛ ሁኔታ እነኚህ ፖሊሲዎች ሲያጠቁ የነበሩት ወጣቶችን ነው። ፕሬዚደንት ትራምፕም በፕሬዚደንትነት ዘመናቸው ሲያወጧቸው ከነበሩት ህግጋቶች ወይም ደግሞ የስደተኝነት ፖሊሲዎች መካከል የተወሰኑትን ብናይ ለምሳሌ ሪሜይን ኢን ሜክሲኮ የሚባል ፖሊሲ ነበራቸው። ወይም ደግሞ ስደተኞች ወደ አሜሪካን ሀገር እንዳይገቡ እዛው የህግ ፕሮሰሳቸውን ጨርሰው በዛው ወደ ሀገር ሜክሲኮ ውስጥ እንዲኖሩ ወይም ደግሞ ከዛ የሚወጡበት መንገድ ከሜክሲኮ መንግስት ጋር ውል ተዋውሎ ነበር። እሱ አንድ በጣም አስቸጋሪ ፖሊሲ ነበር። እኔም በተደጋጋሚ እመላለስ ነበር ያኔ ለአራት ዓመታት የህግ አገልግሎት ለመስጠት በተለይ ከአፍሪካ ሀገሮች የሚመጡትን ወጣቶች ነበር እኔ ሳገኝ የነበረው። ከዘጠና አምስት ከዘጠና ስድስት ፐርሰንት በላይ ያሉት ወጣቶች ነበሩ በዚህ በዩኤስ ሜክሲኮ ቦርደር ውስጥ ወይም ደግሞ በቦርደሩ እየገቡ የነበሩት ወይም እዛ ቦርደር ውስጥ እንዳይገቡ የተከለከሉት። ስለዚህ አነኛው ፖሊሲ እሱ ነው። ሌላው የትራቭል ባን የሚባል ነው ወይም ደግሞ የጉዞ ክልከላ የሙስሊም ባን እኒ ነበር። እንዲህ ነገሮች ነበሩ። ታይትል አርባ ሁለት የሚባል ነበሩ። እነኚህ ሁሉ ስደተኞችን ታርጌት ያደረገ በተለይ ደግሞ አፍሪካውያኖችን ታርጌት ያደረገ ነበር። ስለ ሙስሊም ባን ስናወራ አብዛኞቹ በሙስሊም ባን ወይም ደግሞ በትራቭል ባን ውስጥ ከነበሩት ሀገሮች ውስጥ እንደ ሱዳን፣ እንደ ሶማሊያ አይነት ሀገሮች በዚህ ክልከላ ውስጥ በሩ። ስለዚህ የተጎዳ የኛ ማህበረሰብ ነው። ስለዚህ ከፖሊሲ ከዚህ ከስደተኝነት ፖሊሲ ጋር በተገናኘ የከፋ ነው እንጂ የተሻለ ነገር ሊመጣ አይችልም። የአሜሪካ ድምፅ ከምርጫው በፊት አነጋግሯቸው የነበሩት በሜሪላንድ ግዛት ሪፐብሊካን ፓርቲን ወክለው ለሕግ መወሰኛው ምክር ቤት ተወዳድረው የነበሩት ላባን የማነስዩም ግን ያለፉት አራት ዓመታት ከ6 እስከ 15 ሚሊዮን የሚሆኑ ስደተኞች ወደ አሜሪካ በሕገ ወጥ መንገድ መግባታቸውን በመግለጽ የፕሬዚዳንት ትራምፕን ፖሊሲ ደግፈው ይከራከራሉም። ዴሞክራት 2021 ወደ ስልጣን ሲመጡ የመጀመሪያ ነገር ያረጉት ጆ ባይደን እና ካማላ ሃሪስ ትራምፕ አስቀምጦት የነበረ የቦርደር ሕጎች ነው ያፈረሱት። በዛ ምክንያት ቦርደሩ ክፍት ሆነ ማለት ነው። ቦርደሩ ክፍት ሲሆን ደግሞ ከስድስት እስከ አስራ አምስት ሚሊዮን ሰው በአራት ዓመት ውስጥ ገባ ማለት ነው። ይሄ በማንኛውም ሀገር የማይሆን ቁጥር ነው። እንደዚህ አይነት ማንኛውም ሲስተም አብዞርቭ ማድረግ አይችልም። አሁን ትልቅ ችግር ፈጠረ ማለት ነው። አዲሱ የዶናልድ ትራምፕ አስተዳደር የፖሊሲ ለውጥ የተገበረባቸዋል ተብለው ከሚጠበቁ ጉዳዮች መካከል አንዱ የአገሪቱ ኢኮኖሚ ነው። ዶክተር ታዲዮስ የትራምፕ ኢኮኖሚክ ፖሊሲ ሊከተላቸው ስለሚችሉ እውነቶች እንዲህ ያስረዳሉ። የስራ ማጣት፣ ከፍተኛ የሆነ የኑሮ ውድነት። እሱን ደግሞ በተለያየ መልኩ ልትመነዝረው ትችላለህ። የቤት ሆኖ ዋጋ ልትሄው ትችላለህ በየቀኑ የምንመገባቸው ምግቦች ዋጋ ሊሆን ይችላል። አንድ ግሮሰሪ ስቶር ገብተ የምታየውን የዋጋ ልዩነት የዋጋ ንረትን አይተን ነው ላለፉት ሶስት ዓመት አራት ዓመታት። እሱ እንግዲህ ራሱ ነው የቻለ የፖሊሲ ችግርም ሊሆን ይችላል። ፕላስ ደግሞ ፓንደሚክን ተከትሎ እሱም ተከትሎ የመጣም ችግር ሊሆን ይችላል። ስለዚህ አሁን አንደኛው ተስፋ እሱ ነው እነ ትራምፕ ወይም ደግሞ የትራምፕ አድሚኒስትሬሽን ሲመጣ የተሻለ ፖሊሲ ይዘው ይመጣሉ። የተሻለ ኢኮኖሚ ፖሊሲ ይዘው ይመጣሉ። አሜሪካኖች ከዚህ በፊት ያዩትን የዋጋ ንረት እናወርዳለን፣ የኢንትረስት ሬት እናወርዳለን፣ ከፍተኛ የሆነ የስራ መነቃቃት፣ የስራ ፈጠራ እናግዛለን የሚል ሁኔታ ነው ይዞ ይመጡ። ከዚህ ጋር ግን ተያይዞ የዚህ አሜሪካ ውስጥ ያለውን የኢኮኖሚ ሁኔታን ብቻም ሳይሆን አፍሪካ ውስጥ መራሱ ይሄ የእነሱ መምጣት ለአፍሪካ ይዞ የሚመጣው ጠንካራ ጎን ምንድን ነው? ጉዳት ምንድን ነው? የሚለውንም ነገር መመልከት ጥሩ ይመስለኛል። እንደገና ይህንንም ከፖሊሲ አንጻር ማየት መገምገም ጥሩ ነው። አጓን እንመልከት። አጓን አሁን ብዙ ጊዜ ትራምፕ የአፍሪካን ሀገሮች የሚያይባቸው አንግሎች በጣም የተሳሳቱ እንደሆነ ላለፉት አራት ዓመታት በስልጣን በነበረባቸው ጊዜ ውስጥ አይተናል። ምናልባት አሁን ይሄ አጓ የሚሰረስ ከሆነ እንግዲህ በአጓ የኢትዮጵያን በለው የተለያዩ የአፍሪካ ሀገሮች ወጣቶች ናቸው ተጠቃሚዎች ማኒፋክቸሪንግ ኢንዱስትሪ ውስጥ የሚሰሩ ሀገራችን ውስጥ የምናስታውሳለን፣ ብዙ ወጣቶች ናቸው በዛ የስራ ዕድል አግኝተው የነበሩት። እና ለምሳሌ ኢትዮጵያ እዚያ አገዋ ውስጥ አለመኖሯ ወይም ደግሞ የአገዋ አግሪመንት ውስጥ መሰረዟ ከፍተኛ የሆነ ስራ አጥነት ኢትዮጵያ ውስጥ አምጥቷል፣ ሌሎችም የአፍሪካ ሀገሮች ውስጥ። ስለዚህ ከትሬድ ጋር ከዚህ ከኮመርስ ግንኙነት ጋር በተገናኘ ያለው የሆነ የራሱ የሆነ ኢምፓክት ይኖረዋል። ከታሪፍ ጋር ደግሞ ሌላውን ማንሳት እንችላለን። ከፍተኛ የሆነ ታሪፍ እናስቀምጣለን፣ ከውጭ ሀገር የሚመጡትን። እንግዲህ የአሜሪካ ፖሊሲ፣ ትራምፕ ፖሊሲ፣ አሜሪካ ፈርስት ፖሊሲ ነው የሚመረተው ምርቷ በአሜሪካኖች ነው በአሜሪካ ፋክተሪዎች ነው መመረት ያለበት ነው የሚሉት ከውጭ የሚመጣውን ከፍተኛ ታሪፍ በማስቀመጥ ከፍተኛ ታክስ በማስቀመጥ እንዳይመጡ ዲስከሬጅ ማድረግ ወይም ደግሞ እንዳይገቡ መከልከል ነው። እንግዲህ ማለት እንደ አግቦ አይነት አግሪመንቶችን ከፍተኛ የሆነ የስራ ዕድል በተለያዩ የአፍሪካ ሀገሮች የፈጠረ አግሪመንትን ይህን እነሱንም ሁሉ መከልከል ማለት ነው። ስለዚህ ኢንተርፕሪነርሽፕን ኮመርስን፣ ወይም ደግሞ ንግድን በከፍተኛ ሁኔታ ሊጎዳ ይችላል ማለት ነው። ስለዚህ እሱንም እዚህ ሀገር ውስጥ ያለውን የእኛን ኮሚኒቲ በተወሰነ መልኩ ሽፍት የማድረግ ሁኔታ ቢኖርም ነገር ግን ከአፍሪካ ዶክተር ታዲዮስ በመጪው አራት ዓመታት ውስጥ በተለይ ትውልደ ኢትዮጵያን በሚመለከቱ የስደተኞችና የውጭ ጉዳይ ፖሊሲዎች ተሰሚነትን ለማግኘትና የድርሻቸውን ለማዋጣት ወጣቶች በየደረጃው ከሚገኙ ተቋማትና ግለሰቦች ጋር በቅርበት የመስራት ባህልን ሊያዳብሩ እንደሚገባም የማጠቃለያ ሀሳባቸውን ሰጥተዋል። ለአሜሪካ ድምፅ አስማማየነው ነው ዋሽንግተን ዲሲ። የጋቢና ልዩ የአሜሪካ ምርጫ መሰናዷችንን ወደ ማጠቃለሉ ተቃርበናል። ከመሰናበታችን በፊት ግን አሜሪካውያን አርባ ሰባተኛ ፕሬዚዳንታቸው አድርገው የመረጧቸው የሪፐብሊካን ፓርቲ እጩ ፕሬዚዳንት ዶናልድ ትራምፕ ማናቸው የሚለውን በተከታዩ ዘገባችን እናስቀኛችሁ። The Fox News decision desk can now project that former Vice President Joe Biden has been elected president of the United States. በአሜሪካ የሚገኙ የቴሌቪዥን ጣቢያዎች ያለፈው ምርጫ በጆ ባይደን አሸናፊነት መጠናቀቁን ሲያበስሩ ነበር። የሰማ ነው ምርጫው በዚሁ ማብቃት ነበረበት። ነገር ግን በምርጫው መጨረሻ 45ኛው የአሜሪካ ፕሬዝደንት ዶናልድ ትራምፕ መሸነፋቸውን ለመቀበል ዝግጁ አልነበሩም። ህጋዊ ድምፆችን ብትቆጥሩ በቀላሉ አሸናፊ ነኝ። ህጋዊ ያልሆኑ ድምፆች በመቁጠር ምርጫው ሊሰርቁን መሞከር ይችላሉ። በእንደ አውሮፓን አቆጣጠር ጥር 6 2021 የአሜሪካ ኮንግረስ አዲስ የተመረጡትን ፕሬዚደንት የማጽደቁን ሂደት እንዲያስቆሙ ትረምፕ ደጋፊዎቻቸውን አነሳሱ። ጠንክረን እንፋለማለን። የማትፋለሙ ከሆነ ሀገር አይኖራችሁም። ውጤቱ በአሜሪካ ከዚህ ቀደም ታስቦ የማያውቅ ነበር። ትረምፕ ለሁለተኛ ጊዜ በኮንግረስ ተከሰሱ። ሁኔታው ምንም ነገር አይሆንም ሲባሉ የመቀበል ልምድ ለሌላቸው ትራምፕ እንግዳ ሆኖ አልታየም። ረስ ቢዩትነር እና ሱዛን ክሬግ የኒውዮርክ ታይምስ የምርመራ ጋዜጠኞች ናቸው። ላኪ ሉዘር የተሰኘና ትራምፕ ራሳቸውን ቢሊዮነር ያደረጉበትን መንገድ የሚተች መጽሐፍ አሳትመዋል። በቅድሚያ ረስ ቢዩትነር በራሳቸው ማስተዋል ትልቅ መተማመን ያላቸው ግለሰብ ናቸው። ትራምፕ የባለሙያ ምክር እንደማይቀበሉም ረስ ያስረዳሉ። ከሰማኒያዎቹ ጀምሮ በማንኛውም ጉዳይ ላይ ልዩ ልምድና እውቀት ያላቸውን ሰዎች አያምኑም። ባለሙያዎች የሚያቀርቡትን አሳብትተው እርሳቸው በሚፈልጉት መንገድ እንዲሠራ ያደርጋሉ። የትረምፕ ህንጻዎች ስማቸውን በትልቁና በወርቃማ ቀለም የሚያሳዩ ናቸው። ይህም ራሳቸውን ለመሸጥ የሚያደርጉት እንደሆነ ይታመናል። የኒውዮርክ ታይምሷ ሱዛን ክሬግ በአንድ ወቅት ከኒውዮርክ ታይምስ ጋር ባደረጉት ቃለ ምልልስ ሁለት መቶ ሚሊየን ዶላር ሀብት እንዳላቸው ተናግረዋል። ከአስር አመት በኋላ ስልሳ ደቂቃ ለተሰኘው የሲቤስ ቴሌቪዥን በሰጡት ቃለ መጠይቅ ደግሞ ወደ አንድ ቢሊየን ዶላር እንዳደገ ተናግረዋል። ትራምፕ የንግድ ድርድር የሚያውቁ መሆናቸው ትኩረት እንዲያገኝ ያደረጉት ጥረት ስኬታማ ነበር። ስማቸውን ብቻ በመሸጥ በሚሊዮን የሚቆጠር ዶላር አግኝተዋል። ከስኬቱ ጀርባ ግን ብዙ ችግር ውስጥም ገብተዋል። ኩባንያዎቻቸው ስድስት ጊዜ መክሰራቸውን ለመንግሥት ሪፖርት አድርገዋል። የቁማር መጫወቻ ካሲኖዎቻቸው ከስረው ተዘግተዋል። ትራምፕ ዲ አፕረንቲስ በተሰኘው የቴሌቪዥን ፕሮግራማቸው ማገገም ቻሉ። ክቡራትና ክቡራን ለአሜሪካ ፕሬዚዳንትነት እንደምወዳደር በይፋ አስታውቃለሁ። ሀገራችን መልሰን ታላቅ እናደርጋለን። ጸጸት የማይሰማቸውና ቃላቸውን የማይመርጡት ትረምፕ አስተሳሰባቸው ሰዎችን ለሁለት የሚከፍልና ብሔራዊ ስሜት ያላቸው ናቸው። ትረምፕ ፍልሰተኞችን በተመለከተ ከተናገሩት ሜክሲኮ ሰዎቿን ወደዚህ ስትልክ መልካም የሆኑትን ሰዎች አይደለም የምትልከው። አደንዛዥ እጽ ያስገባሉ። ወንጀለኞችና አስገዶ ደፋሮች ናቸው። ይመስለኛል አንዳንዶች ደግሞ መልካም ሰዎች ናቸው። ትራምፕ ፕሬዚዳንት በነበሩበት ወቅት ሶስት የጠቅላይ ፍርድ ቤት ዳኞችን ሾመዋል። እነዚህ ዳኞችም በፌዴራል ደረጃ የነበረውን ጽንስ የማስወረድ መብት እንዲሻረርተዋል። በአሜሪካ የሞቱት ሰዎች ቁጥር አሁን ከአንድ መቶ ሃምሳ የሲኤንኤኑ ወልፍ ብሊትሰር ነበር በኮሮና ወረርሽኝ ወቅት በእንደ አውሮፓን አቆጣጠር 2020 መጀመሪያ ላይ የነበረው የኮሮና ወረርሽኝ ትረምፕን እንደ መሪ የፈተነ ነበር ሕይወት አድን ክትባት በአስቸኳይ እንዲበለጽግ አደረጉ ግን ደግሞ የሳይንስ ሰዎች ዕቃ አንጥቶ የሚያጥበውን ፈሳሽ ቫይረሱን ለመግደር ለክትባትነት ቢያጠኑት የሚል ሐሳብ አቀረቡ 9 ሚሊዮን አሜሪካውያን በበሽታው በተያዙበትና ከ230ሺ በላይ በሞቱበት ወቅት በተደረገው ምርጫ አሜሪካ ጆ ባይደንን ለፕሬዚዳንትነት መረጠች። ከሥልጣን ስንብት ማግስት ትራምፕ በርካታ የወንጀል ክስ ቀረበባቸው። በፍርድ ቤት ጥፋተኛ የተባሉ የመጀመሪያው የቀድሞ ፕሬዚዳንት ሆኑ። ነገር ግን ከመቼውም ጊዜ በበለጠ በሕዝብ ዘንድ ታወቁ። በዚህ ዓመት ከሁለት የግድያ ሙከራዎች ማምለጣቸው ከደጋፊዎቻቸው ጋር ይበልጥ አቀራረባቸው። የፔንስልቬንያዋ ፓም ስሚዝ ከእነዚህ አንዱ ናቸው። God has a plan for Trump. አምላክ ለትራምፕ ያሰበው ነገር አለ። ለአንዳች አይነት አላማና ምክንያትን የተረፉት ተስፋ አለኝ። ይህም አርባ ሰባተኛው የአሜሪካ ፕሬዝዳንት ለመሆን ነው። ዶናልድ ትራምፕ ወደ ፖለቲካው መስክ ብቅ ካሉ በኋላ የአገሪቱ ፖለቲካ ተቀይሯል። ዲ አርት ኦፍ ዘ ካምባክ የሚለውንና ከወደቁበት ስለመነሳት የሚተርከውን መጽሐፍ ከሌላ ጸሐፊ ጋር በጋራ ያሳተሙት ትራምፕ አሁን ደግሞ ምናልባትም ወዳለሙት ሁኔታ ተመልሶ የመምጣትን ትልቅ የአሜሪካ ታሪክ እየጻፉ ይሆናል። ቲና ትሪን ለላከችው ዘገባ እንግዲል ነኝ ዋሽንግተን ዲሲ። ለምሽቱ የያዝናቸው የጋቢና መሰናዳዎችህን ይመስሉ ነበር። በሚቀጥለው ሳምንት በሌሎች ወጣቶችን የሚመለከቱ ርዕሰ ጉዳዮች ዳግም እንገናኛለን። እስከዛው አስተያየቶቻችሁን አት ቪኦኤ አምሃሪክ ና ሃሽታግ ቪኦኤ አምሃሪክ በማለት አድርሱም። ሰላም ነው።